ኦነግ ሸኔ በሆሮ ጉድሩ ወለጋ አሙሩና በምዕራብ ወለጋ ነጆ ከ20 በላይ ሰላማዊ ሰዎችን እንደገደለ የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ገለጸ። የክልሉ የጸጥታ መዋቅር በቅርብ ባካሄደው ዘመቻ ከ780 በላይ የኦነግ ሸኔ ታጣቂዎች ላይ እርምጃ መውሰድንም ገልጿል። ሙክታር ጀማል ዝርዝር አለው። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ዛሬ ለመገናኛ ብዙሀን ለሰጡት መግለጫ እንዳስታወቁት በ ሆሮ ጉድሩ ወለጋ አሙሩ እና በምስራቅ ወለጋ ነጆ አባ ኦሸኔ ብለው የጠሩት ኃይል በወሰደው እርምጃ ከሀያ በላይ ሰዎች መገደላቸውን ገልጿል። የመንግስት ኮሚኒኬሽኑ እንዳስታወቁት በሁለቱ ወረዳዎች የተገደሉ ሰዎች ከኦሮሞ እና ከአማራም እንደሚገኙበት ነው ያስታወቁት። አስራ ሶስት የሚሆኑ ሰዎች ናቸው በአንድ ቦታ በአሙሩ ወረዳ የተገደሉት። ይሄ ግዲያ ዘሪን መሰረት አድርጎ የዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው እርምጃ የተወሰደው። ወደ ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ ስድስት የሚሆኑ ያው የቀበሌው የዛው አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉት። ይህ ኃይል ብሔርን ለይቶ ነው። አጥፊ መቼም ቢሆን ብሄር የለው። ሴረኛን ከብሔር ጋር ማገናኘት አጥፊን ከብሔር ጋር ማገናኘት በመሰረቱ ስህተት ነው። ማንኛውም አጥፊ ከየትኛውን ብሔር ሊወጣ ይችላል። ይሄንን ለፖለቲካ ትርፍ መጠቀም በራሱ ከሰብአዊነት ያፈነገጠ ነው ብዬ ነው የሚወስደው። ማንም በዚህ ፖለቲካ ሊጠቀም አይችልም እየተባለ ያለው በቁጥሩንም በመጨመር አንድ ሰውም ቢሆን ዜጎቻችን ናቸውና መሞት የለባቸውም። ይሄ አቋማችን ነው፣ ግልጽ ነው። ኢትዮጵያውያን በዚህ ያምናል። ግን ደግሞ የኦሮሞ ብሔር በሌላ ብሔር ላይ እንደዘመተ አድርገው የኦሮሞ ብሔር ሌላን ብሔር እንደማያቀፍ አድርገው የሚያቀርቡት እና የሚስሉት በጣም የተሳሳተ መሆኑን በዚህ አጋጣሚ ለመግለጽ ይፈልጋለሁ። የኦሮሚያ ብሔራዊ ክልላዊ መንግስትን የማተራመስ እና ሰላም የመንሳት ስራ እየሰሩ ናቸው ያሏቸውን ኦነግ ሸኔ ብለው የጠሩትን አካል መንግስት ወደ ሕግ ለማቅረብ እያደረገ ያለው ስራ ቀጥሎም ይሰራል ተብሏል። ይህንኑ በተመለከተ በተለይ በጉሊሶ ደረሰ ከተባለው ጥቃት በኋላ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካላት ሰፊ ኦፕሬሽን በማካሄድ የመደምሰስ እና በቁጥጥር ስር የማዋል ስራዎችም ተከናውነዋል ብለዋል። ታጥቀው የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። እርምጃው በአይነት ሲለይ 385ቱ የተደመሰሱ ናቸው። 227 የተማረኩ፣ በውጊያ ላይ የተማረኩ 170 የሚሆኑ በህዝብ ውስጥ ሲንቀሳቀሱ በህዝብ ጥቆማ የተያዙና ለህግ የቀረቡ ናቸው ማለት ነው። በአጠቃላይ 782ቱ በኦፕሬሽን ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ምዕራብ ወለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው፣ ከዛ በፊት የነበረውን ሳይሆን ከጉልሶ ጭፍጨፋ በኋላ የተወሰደውን የህግ ማስከበር እና የህግ የበላይነት የማረጋገጥ እርምጃን መሰረት ተደርጎ ወደ 782ቱ እርምጃ ተወስዶባቸዋል። በሌላ በኩል ይህንን የሚያሰማሩ የሚያስተባብሩ፣ የሚመሩ ወደ 2900 የሚሆኑ እርምጃ ተወስዶባቸዋል። በተካሄደው ኦፕሬሽን የተለያዩ በግለሰብ እጅ የማይያዙና የነፍስ ወከፍ መሳሪያዎችም በቁጥጥር ስር መዋላቸውን አቶ ጌታቸው ጠቅሰዋል። ይህ ጥቃት ሲደርስ በአካባቢው የሚገኙ አስተዳደርና የመንግስት አካላት ጉዳዩን መከላከል ባለመቻላቸውና እጃቸው አለበት የተባሉ ሰዎችም የተለያዩ እርምጃ እንደተወሰደባቸው አቶ ጌታቸው ጠቅሰዋል። በተለያዩ አካባቢዎች ከስምንት መቶ በላይ የሚሆኑ የመንግስት መዋቅርና አመራሮች ውስጥ ያሉ ሰዎች ላይም እርምጃ እንደተወሰደባቸውን የጠቆሙት በሰዎች ላይ ጥቃት አድርሷል ያሉት ኃይል ብሔርን ከብሔር ለማጋጨት አገሪቷን ለማፍረስና ወደ ባሰ ትርመስ እንድንመራ ለማድረግ መሆኑን በመረዳት ሁሉም ስለ ሰላም ዘብ የመቆምና እኩይ ተግባሮችን ተቃርኖ እንዲቆም አቶ ጌታቸው ባልቻ ጥሪ አቅርበዋል። በሆሮ ጉድሩ አሙሩና በነጆ ጥቃቱ ደረሰባቸው የተባሉትን ሰዎች ለማግኘት ቪኦኤ ከፍተኛ ጥረት ያደረገ ቢሆንም ሊያገኝ አልቻለም። ካገኘን ይዘን እንቀርባለን። ጥቃቱን አደረሱ ተብለው የተከሰሱትን መንግስት ኦነግ ሸኔ ብሎ የሚጠራውን አካል በተመለከተ ማግኘት ስላልቻል መልሳቸውን ስናገኝ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።